ጥብቅ እንደሰኔ ከኑማ ነጋት ብሏል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 2 2017 ዓ.ም ዝግጅታችን ጀመረ። በፕሬዝዳንት ትራምፕ የውጭ ግንኙነት ፖሊሲ ዙሪያ የባለሙያ መልከታ። አሁን ምንድን ነው እያየን ያለ ነው። አሜሪካ ራሷን መልሳ ወደ ቀደመ ስፍራዋ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥ ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ እያደረገች ነው ብዬ አስባለሁ። የሰማችኋቸው የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳር እስከ ዳር ታየን ነው ፕሬዚዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና በዓለም አቀፉ ስርዓት ላይ የሚያደርሰውን ተጽዕኖ በተመለከተ አነጋግረናቸዋል። ሙሉ ዝግጅቱ ወደ ኋላ ላይ ወደ እናንተ ይደርሳል። ማለት ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ። ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር። አሁን ደግሞ የሰማችኋት ወይና በሚለው ስሟ የምትታወቀው ወይና ወንደሰን ነው። የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን የንግግር አርቃቂ የነበረችው ትውልደ ኢትዮጵያዊት ወይና ሶስት የሙዚቃ አልበሞችን ለአድማጮች ያደረሰች ሲሆን አሁን አራተኛ ስራዋን ለመልቀቅ በዝግጅት ላይ ናት። ከእርሷም ጋር ቆይታ አድርገናል። የዛሬው መስታወት ዝግጅታችን እንግዳ ናት። እነዚህና ሌሎች መሰናዶቻችን በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ የካቲት 22017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ስመኝሽ የቆየና አስማማየ፣ ነው ነን። ብርሃን ሀይሉ በቅንብሩ አብራን ታመሻለች የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎቻችን ወደ እናንተ እናደርሳለን። እስከ ምሽቱ አራት ሰዓት ድረስ አብራችሁ ልትቆዩ እንጋብዛለን። የምሽቱን መሰናዶ የምንጀምረው ግን ከዓለም ዙሪያ በተሰባሰቡ ዜናዎች ነው። እንደምናመሻችሁ አድማጮች የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በጀመረችው የኢኮኖሚ ማሻሻያ ፕሮግራም የመጀመሪያዎቹ ወራት አሳይተዋለች በተባለው ስኬት ምክንያት እስካሁን አንድ ነጥብ አምስት ቢሊዮን ዶላር መለቀቁን የተናገሩት የዓለም አቀፉ የገንዘብ ተቋም አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጄቫ ዜጎቿ ውጤቱን በትዕግስት እንዲጠብቁ ጥሪ አቅርበዋል። የኑሮ ደረጃቸው እንዲሻሻል ለሚፈልጉ ቤተሰቦች ትዕግስት ማሳየት ቀላል እንዳልሆነ የገለጹት ዳይሬክተሯ የኢኮኖሚ ማሻሻያው ከፍተኛ ፍሬ ያስ የሚል እምነት እንዳላቸው ተናግረዋል። ማኔጂንግ ዳይሬክተሯ በኢትዮጵያ ያደረጉት የሁለት ቀናት ጉብኝት ዛሬ ተጠናቋል። እስክንድር ፍሬው ስርጭራለው። የዓለም አቀፉ የገንዘብ ተቋም አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ዛሬ የካቲት ሁለት ቀን 2017 ዓ.ም በአዲስ አበባ መግለጫ የሰጡት በኢትዮጵያ ባደረጉት የሁለት ቀናት የስራ ጉብኝት ማጠቃለያ ነው። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግባራ መግባቷን ካሳወቀችና ና የውጭ ምንዛሪ ተመንም በገበያ ስርዓት እንዲመራ ከወሰነች በኋላ ለመጀመሪያ ጊዜ የተደረገው ጉብኝት በዚሁ የማሻሻያ ፕሮግራም አፈጻጸም ላይ አተኩሯል። አይኤምኤፍ ይህንኑ ተከትሎ ለኢትዮጵያ የ3.4 ቢሊዮን የአሜሪካን ዶላር የተራዘመ ብድር አገልግሎት አቅርቦት ማጽደቁንና የተወሰነውንም መልቀቁን ያስታወሱት የተቋሙ ኃላፊ የተቀረውም ደረጃ በደረጃ እንደሚለቀቅ ጠቁመዋል። እስካሁን ወደ 1.5 ቢሊዮን ዶላር የሚጠጋ ገንዘብ ለቀናል። ይህ የኢኮኖሚ ማሻሻያ ፕሮግራሙ በመጀመሪያዎቹ ወራት ባሳየው ጠንካራ ስኬት ምክንያት በፍጥነት የተለቀቀ ነው እና ደረጃ በደረጃ የሚለቀቀውን ገንዘብ በጥንቃቄ እንመዝናለን። የምትተገብሯቸውን ፖሊሲዎች ከማስፈጸም አንጻር የበለጠ ውጤት እንዲመጣ የአይኤምኤፍ የስራ አስፈጻሚ ቦርድ ለኢትዮጵያ የ34 ቢሊዮን የአሜሪካ ዶላር የተራዘመ ብድር አገልግሎት በሐምሌ ወር 2016 ዓ ም ያጸደቀው የኢትዮጵያ መንግስት በገበያ ላይ የተመሠረተ የውጭ ምንዛሪ ተመን ስርዓት ተግባራዊ ማድረጉን ተከትሎ ነው። የዓለም አቀፉ ተቋም ኃላፊ የኢኮኖሚ ማሻሻያ ፕሮግራም መተግበር ቀላል አይደለም ሲሉ ዛሬ ከኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ጋር በሰጡት መግለጫ አብራርተዋል። የትውልድ አገራቸው ቡልጋሪያ ማዕከላዊነትን ከተከተለ ኢኮኖሚ ወደ ገበያ መር ኢኮኖሚ የተሸጋገረችበትን ጊዜ በማሳያነት በመጥቀስም አገሪቱ አሁን በተሻለ ሁኔታ ላይ እንደምትገኝ ገልጸዋል። ለህዝቡ ትንሽ መታገስ እንዲኖረው ጥሪ ማቅረብ እወዳለሁ። ቤተሰቦቻችሁ በኑሮ ደረጃቸው ላይ መሻሻል እንዲኖር እየፈለጉ ባሉበት ሰዓት ትዕግስት ማሳየት ቀላል እንዳልሆነ አውቃለሁ። ኢትዮጵያ የጀመረችው የኢኮኖሚ ማሻሻያ ፕሮግራም ከባድ ነው፣ ጊዜም ይወስዳል። ነገር ግን ከፍተኛ ፍሬ ያስገኛል። አንዳንዱ ውጤት አሁንም እየታየ ነው። የበለጠ ውጤትም ይመጣል። የኢትዮጵያ የገንዘብ ሚኒስትር አህመድ ሺሬ በበኩላቸው መንግስት በኢኮኖሚ ማሻሻያ ፕሮግራሙ እንደሚገፋበት ተናግረዋል። በእርግጠኝነት የኢኮኖሚ ማሻሻያ ፕሮግራሙን በዘላቂነት ማስፈጸሙን እንቀጥላለን። ይህ በጣም ታሪካዊ፣ በጣም ቆራጥና ኢትዮጵያውያንና የኢትዮጵያ ኢኮኖሚ የሚያተርፉበት ነው። የዓለም አቀፉ የገንዘብ ተቋም በምህፃሩ አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ተወያይተዋል። ከግሉ ዘርፍ ተወካዮች ጋር መገናኘታቸውንም በዛሬው መግለጫ ላይ አመልክተዋል። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዲሞክራቲክ ሪፐብሊክ የመሪዎች ጉባኤ ላይ የተሳተፉ የአፍሪካ መሪዎች በአስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ ያቀረቡ በኮንጎ የቀጠለውን ቀውስ ለመፍታት ባለፈው ቅዳሜ በተካሄደው የአፍሪካ መሪዎች ጉባኤ ላይ ተሳትፈው ውይይት ያደረጉት መሪዎቹ በአምስት ቀናት ውስጥ በአፋጣኝ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረግ ጠይቀዋል። በማዕድን ሀብቷ የምትታወቀውን ኮንጎ ሰፊ ቦታዎች በሩዋንዳ የሚደገፉት ኤም 23 አማጽያን በፍጥነት በተቆጣጠሩበት ወቅት በሺህ የሚቆጠሩ ሰዎች ህይወታቸውን ሲያጡ በርካቶች ተፈናቅለዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ኤም 23 አማጺ ቡድንን በአሸባሪነት ፈርጀውታል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ደግሞ በታጣቂ አማጺ ቡድንነት ፈርጀውታል። በታንዛኒያ ዳሬ ሰላም የተካሄደው የመሪዎች ጉባኤ የሩዋንዳው ፕሬዚዳንት ፖል ካጋሜና የኮንጓቻቸውን ፊሊክስ ቺሴኬዲን እንዲሁም የምስራቅ አፍሪካ ማህበረሰብ ህብረትና 16 የደቡብ አፍሪካ የልማት ቡድንን በአንድ ላይ ያሳተፈ ነበር። ካጋሜ በጉባኤው ላይ በአካል ሲገኙ ቺሴኬዲ ደግሞ በቪዲዮ አማካኝነት በጉባኤው ላይ ተሳትፈዋል። ጉባኤው ውይይቱን ካጠናቀቀ በኋላ ባወጣው መግለጫ ከሁለቱም ማህበረሰብ የተውጣጡ የጦር አዛዦች በአምስት ቀናት ውስጥ ተገናኝተው ያለምንም ቅድመ ሁኔታ አስቸኳይ ተኩስ የማቆም ስልታዊ አቅጣጫ እንዲያስቀምጡ አሳስቧል። በአስቸኳይም የሰብአዊ ድጋፍ መውጫ መስመሮች እንዲከፈቱ፣ የተጎዱ ሰዎችና አስክሬኖችንም እንዲወጡ እንዲያደርጉ የጉባኤው መግለጫ አሳስቧል። ይህ በእንዲህ እንዳለ ከደቡብ ኪቩ ግዛት ከቫኩቭ ዋና ከተማ 60 ኪሎ ሜትር ርቀት ላይ ውጊያው እንደቀጠለ መሆኑን የአካባቢውና የጸጥታ ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። ኤም 23 አማጺ ቡድኑ ስልታዊ ጠቀሜታ ያላትን የሰሜን ኪቩ ግዛት ዋና ከተማ የሆነችውን ጎማ ከተማ ባለፈው ሳምንት ተቆጣጥሮ አሁን ወደ ደቡብ ኪቩ ስጋሴውን እንደቀጠለ መሆኑም ታውቋል። በማሊ በኮንቮይ ላይ በተፈጸመ ጥቃት ከ50 በላይ ሰዎች መሞታቸውን ምንጮች ገለጹ። አርብ እለት በማሊ ሰሜናዊ ምስራቅ ከተማ በምትገኘው ማሊ ከተማ በወታደሮቹ ታጅበው ሲጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ ጥቃት ከ50 በላይ ሰዎች መገደላቸውን የአካባቢው ባለስልጣንና ነዋሪዎች ተናግረዋል። ጥቃት አድራሾቹ ከጋኦ በ30 ኪሎ ሜትር ርቀት ላይ በምትገኘው ኮቤ መንደር አቅራቢያ የእስላማዊ መንግስትና የአልቃይዳ ተባባሪዎች ከ10 ዓመታት በላይ ሲንቀሳቀሱ የቆዩ ሲሆን ይህም በ አጎራባች ቡርኪና ፋሶና በኒጀር አለመረጋጋትን ፈጥሯል። በደህንነት ስጋት ምክንያት ስማቸው እንዲገለጽ ያልፈለጉ አንድ የአካባቢ ባለስልጣን ከደረሰው ጥቃት ለመሸሽ ከተሽከርካሪዎቹ ዘለው የወረዱ ሰዎች መኖራቸውን ገልጸው፣ በአጠቃላይ ብዙ ሰዎች ሞተዋል፣ ቆስለዋልም ብለዋል። ጋ ውስጥ በሚገኝ ሆስፒታል ውስጥ እስከ ሀምሳ ስድስት የሚደርሱ አስክሬኖች መመዝገባቸውን የገለጹት ባለስልጣኑ ቁጥራቸው በውል ያልታወቀ ወታደራዊ ጉዳቶችም እንዳሉ ተናግረዋል። የማሊ ጦር ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የአካባቢው ነዋሪዎች ሀምሳ የሚጠጉ ሰዎች መገደላቸውንና ተሽከርካሪዎች መቃጠላቸውንም ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ መስታወት ዝግጅቶቻችን ጋር አብራችሁን ቆዩ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ የካቲት 2 2017 ዓ ም የመስተዋት ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት ከዓለም ዙሪያ የተሰባሰቡ ዜናዎችን ነው። ሰምተን የተመለስነው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮችን እስከ ምሽቱ አራት ሰዓት ድረስ የምናስተናግዳችሁ አስማማዬ ነውና እና እኔ ስመኝሽ የቆየ ነኝ። አስማማው የምሽቱ ቀዳሚ ዝግጅታችን የሚሆነውን አስተዋውቅልን። የምሽቱ የመጀመሪያው ዝግጅታችን ቀደም ሲል በመግቢያችን ላይ ያሰማናችሁ በፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ዙሪያ የባለሙያ ምልከታ ነው። ወደዛው እንለፍ። ፕሬዚዳንት ትራምፕ ዩናይትድ ስቴትስ ከዓለም ጤና ድርጅት አባልነት እንድትወጣ የሚያዘውን ፕሬዚዳንታዊ ትእዛዝ ፊርማን ጨምሮ የውጭ ግንኙነት ፖሊሲያቸው አካል የሆኑ የተለያዩ እርምጃዎችን እየወሰዱ ይገኛሉ። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ከዚህ በኋላ አሜሪካ በዓለም አቀፍ ስርዓቱ ጥቅሟን ማዕከል አድርጋ እንደምትንቀሳቀስ ሹመታቸውን ለማጽደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተናግረዋል። ፕሬዚዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና በአለም አቀፉ ስርዓት ላይ የሚኖረውን ተጽዕኖ በተመለከተ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና አለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳርስከዳታየን አስማማው አነጋግራቸው ተከታዩን ዘገባ አዘጋጅቷል። እሱም ተከታትለን እንመለሳለን። ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ በኋላ ዩናይትድ ስቴትስን ከአለም የጤና ድርጅት አባልነት እንድትወጣ ሂደቱን የሚያስጀምረውን ትዕዛዝ ጨምሮ የተለያዩ ፕሬዚዳንታዊ ትዕዛዞችን ፈርመዋል። አሜሪካ ትቅደም ከሚለው መርሃቸው እንደሚመነጭ በሚገለጸው የውጭ ግንኙነት ፖሊሲያቸውም ከዚህ በኋላ ዩናይትድ ስቴትስ በዓለም አቀፍ ስርዓቱ ላይ የሚኖራት ሚና ብሔራዊ ጥቅሟን ማዕከል ያደረገ ብቻ እንደሚሆን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሹመታቸውን ለማስጸደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት አረጋግጠዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ዋና ተመራማሪው ዶክተር ዳር እስከዳር ታዬ ፖሊሲው ያተኩርባቸዋል ያሏቸውን ጉዳዮች እንደሚከተለው ያብራራሉ። እንግዲህ ያው ከቅስቀሳ ጊዜ ጀምሮ እስካሁን እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ተደርገው የተሾሙት ሰው እስከተናገሩት እና ሰሞኑን እየተደረጉ ያሉ እንቅስቃሴዎች መነሻ አድርገን ትኩረቶቹ ምን እንደሆኑ አንዳንድ ነጥቦችን ማንሳት የሚቻል ይመስለኛል። የመጀመሪያው እንግዲህ ያው ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ በዓለም ዙሪያ በጣም ብዙ ግጭት ያለበት በመሆኑ አንደኛው የፖሊሲ ትኩረታቸው ሰላምን ማምጣት የሚል ነው እና ይህም ደጋግሞ እሳቸውም ሲናገሩ ነበር። አሁንም ሩቢዮም፣ ከአሜሪካ የውጭ ግንኙነት ትኩረት መካከል አንዱ ሰላም በተለያዩ ግጭት ባለባቸው አካባቢዎች እንዲመጣ ማድረግ የሚል ነው። ምናልባት ራሽያ እና ዩክሬን ሊሆን ይችላል፣ መካከለኛው ምስራቅ ሊሆን ይችላል። በእነዚህ ሁሉ ቦታዎች ላይ ሰላም እንዲሰፍን እሰራለሁ ብለዋል። አንድ ይሄ ነው ሁለተኛው የትኩረት የሚሆነው የአሜሪካን የኢኮኖሚ ተጠቃሚነት ማረጋገጥ የሚል ነው። ከአሜሪካ ጋር ንግድ ግንኙነት ኑሯቸው፣ ንግድ ሚዛናቸው ወደ ራሳቸው ያጋደሉ ሌሎች ሀገራት አሉና እነሱ ላይ ተደጋጋሚ የሆነ ታሪፍ እጥላለው ሲሉ ነበረ። ያንንም በተግባርም እያደረጉ እንደሆነ አይተናል። ይሄ እንግዲህ የውጭ ግንኙነቱ የአሜሪካንን ፕሮስፔሪቲ ወይንም እድገት ብልጽግና ሊያረጋግጥ የሚችል መሆን አለበት። ይሄ ማለት እንግዲህ ከአላስፈላጊ ኢንጌጅመንቶችም ደግሞ ራስን ማውጣትንም ሊጨምር ይችላል ማለት ነው። ሌላው ለየት ያለው ነገር እንግዲህ ከጥንት ዘመን ጀምሮ ከምናልባት መቶ ዓመት ወደ ኋላ ስሜት ጀምሮ ዌስተርን ሄሚስፌርን የራስ የተጽዕኖ አድማስ ማሳረፊያ አድርጎ የማየት እና ከዌስተርን ከዌስተርን ሄሚስፌር ጋር በተቻለ መጠን ሰላምን ጠብቆ የመሄድ ፍላጎት ነበር አሜሪካ። አሁን ግን የአሜሪካ ኢንትረስት የማይሰራ ከሆነ የጎረቤቶቿንም ላቲን አሜሪካ ላይም ጠንከር ያለ እርምጃ የመውሰድ ፍላጎት እንዳለ ይታያል። ሌላው ትልቁ የአሜሪካ ፎሪን ፖሊሲ አሁን ላይ ትልቁ እና ዋናው ብዬ የምወስደው እስራኤል ተኮር የሆነ ፎሪን ፖሊሲ መከተላቸው ነው። እርግጥ ከዚህ በፊት በትራምፕ አስተዳደርም እስራኤልን ዋና ከተማ ኢየሩሳሌም ኢምባሲውን ወደ ኢየሩሳሌም የመውሰድን ውሳኔ ውስ እሳቸው ናቸው። አሁንም እስራኤል ተኮር የሆኑ ፖሊሲዎችን ያራምዳሉ ተብሎ ይጠበቃል። በተግባርም እየታየ ነው ያለው። ሌላው እንግዲህ የሀያላን ሀገራት ፉክክርን በተመለከተ ቻይናን የመብለጥን ፖሊሲ ይከተላሉ። ይሄን አሳይተናል። ግን በዋናነት ይህን ሁሉ ሲያደርጉ የአሜሪካ ፎሪን ፖሊሲ የአሜሪካንን ጥቅም ትኩረት ያደረገ እንዲሆን የማድረግ ስራ እየተሰራ ነው። ይሄ ማለት ወዳጅነትን ለማስፋት እየተባሉ የሚፈጠሩ ለምሳሌ ከአውሮፓ ጋር የተፈጠሩ ወዳጅነቶች እኔ ድርድሮች ካሉ እነሱ ከለሳሉ ማለት ነው። የተለያዩ ዓለም አቀፍ ድርጅቶች ጋር ያላቸው አባልነትን መሰረዝ ሊጨምር ይችላል። እንደዚህ እንደዚህ አይነት ነገሮችን ያካተተ ነው። ፎሪን ፖሊሲው በተቻለ መጠን በአሜሪካ ጥቅም ምን ሊያረጋግጥ በሚችል መልኩ መሆን አለበት የሚል አካሄድ እየተከተሉ ይመስለኛል። ምናልባት በዚህኛውን እርስዎ ማነሱልኝ ጉዳዮች ላይ በነበሩትም ገለጻዎች ላይ የተመለከትናቸው በፕሬዚዳንት ትራምፕ ሰሞኑ እየወሰኗቸው ያሉ ውሳኔዎች ውስጥ የምንመለከታቸው ቅድም እርስዎ እንደገለጹት የአሜሪካን ብሔራዊ ጥቅም ታሳቢ ያደረጉ እርምጃዎች ብቻ ተግባራዊ ማድረግ ሁኔታ ነው። ነገር ግን የአሜሪካ የዓለም አቀፍ ስርዓቱን በበላይነት የመምራትን ማስጠበቂያ የሆኑት በትልልቅ ተቋማት ውስጥ ወይም ዓለም አቀፍ ተቋማት ውስጥ የነበራት ድርሻ ከፍተኛ እንደሆነ ይታወቃል። ከእነዚህ ተቋማት ላይ የነበራትን የአሜሪካን የመሪነት ድርሻም ጭምር የማቆም ወይም የመውጣት ሁኔታ ተመልክተናል። ከዓለም ጤና ድርጅት፣ እንዲሁም ከአየር ንብረት ለውጥ ስምምነቶች፣ አሁን በቅርቡ ደግሞ ተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም የመውጣትም ፊርሞች ተመልክተናል እና ድንገት በእነዚህ ላይ እርምጃዎች መውሰዳቸውን ስ እንዴት ተመለከቷቸው? ያ ልክ ነው እንዳልከው፣ ምናልባት ሰሞኑን ሩቢውም እንዳሉት የአሜሪካን ኢንተረስት ማያረጋግጥ ነገር ላይ ያው ብዙ ኢንቨስት እንደማይደረግ ተነግሯል። ለዘመናት እንግዲህ ያው እንዳነበብ ነው አሜሪካ እነዚህ ተቋማት የአሜሪካንን ኢንተረስት ከማስጠበቅ አንጻር ቁልፍ ሚና ሲጫወቱ ነበር። በዘረጋነው ሥርዓት አማካኝነት የአሜሪካንን ብልጽግና ማረጋገጥ ችለናል ብለው ያምናሉ። ነገር ግን ከቅርብ ጊዜ ወዲህ ዓለም እኛ የምንሰጣትን ያክል ለእኛ እየመለሰችልን አይደለም የሚል ደግሞ ምልከት አላቸው። በተለይ ከቀዝቃዛ ዓለም ጦርነት ወዲህ በሮቻችንን ከፈትን፣ ለተቋማት ብዙ ድጋፍ አደረግን፣ በተቃራኒው እኛ እየተጎዳን መጣን የሚል አሰስመንት ነው ያለው። ዩናይትድ ኔሽን ብዙ ገንዘብ እያፈሰስን ለእኛ ኢንተረስት እየሰራ አይደለም። ደብሊው ኤች ኦ ብዙ ገንዘብ የዓለም ጤና ድርጅት ብዙ ገንዘብ እያፈሰስን ለእኛ ፍላጎት አልሰራም፣ እጃችን እየወጣ ነው የሚል ምልከታ አላቸው። ሶ አይ ቲንክ አሁን ያህል ጡንቻቸው ጠንካራ እንደሆነ ለማሳየት የሚፈልጉ ይመስለኛል። የአሁን ያለው የተባበሩት መንግስታት ድርጅትና እሱ ጋር ተያያዥ ሆኖ የሚሰሩ ተቋማት በሙሉ ያለ አሜሪካ ትርጉም አልባ መሆኑን ለማሳየት ይፈልጋሉ። ከዛ በኋላ ምናልባት ሊመለሱ ይችላሉ፣ ወይንም በሚፈልጉት መልኩ ሼፕ ሊያደርጉት ይችላሉ። በተመሳሳይ መልኩ ዩኤስ ኤድ ላይም እንደዛው ነው አሁን እየታየ ያለው ዩኤስ ኤድ በተፈጥሮ ለአሜሪካን ኢንተረስት ለስላሳ በሆነ መንጉን መንገድ ማስጠበቂያ ነው ነው ነገር ግን ዩኤስኤድ ከዛ ይልቅ ሌላ ነገር ላይ ተጠምደዋል። አባታኝነት ላይ ተጠምዷል። የግራ ዘመን ፖለቲካ ማስፈጸሚያ ሆኗል የሚል ምልከታ ስላላቸው ያንን ለጊዜው የማገድ ውሳኔ ላይ የደረሱ እንደደረሱ መረጃዎች ያሳያሉ። ምናልባት በሂደት ሩቢዮም እንዳሉት በሌላ መድረክ ላይ ዩኤስኤድ በብዙ መልኩ እንደ አዲስ እንደሚደራጅ እና የትኩረት አቅጣጫ ሁሉ ሊቀየር እንደሚችል ፍንጭ ያሰጡበት ሁኔታ አለ። ሶ አሁን ምንድን ነው እያየን ያለ ነው? አሜሪካ ራሷን መልሳ ወደ ቀደመ ስፍራ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥም ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ እያደረገች ነው ብዬ አስባለሁ። ምናልባት በዚህ የአሜሪካ ውሳኔ ውስጥ እንግዲህ ቅድም እንዳነሳ ነው በተለያዩ በዓለም አቀፍ ተቋማት ውስጥም በዓለም አቀፍ ስርዓት ውስጥም ካላት ከፍተኛ ድርሻ አንጻር እነዚህ ውሳኔዎችስ በመሀል ላይ በዓለም አቀፍ ሁኔታው ላይ የሚፈጥሩት ክፍተት የለም የሚያስከትሉት ነገር ሳይኖርም ያው ክፍተት መፈጠሩ አይቀርም። ያው እያየነውም ነው ያለነው። ለምሳሌ አሁን በዩኤስኤድ ምክንያት ብዙ የእርዳታ ተጠቃሚ ሀገራት ከፍተኛ የሆነ ቀውስ ሊገጥማቸው ይችላል። በተለይ ጤና፣ የትምህርት ሴክተር አፍሪካ ላይ በጣም እንደሚጎዳ ከአሁንም ምልክት እያየን ነው ያለነው። የሰብአዊ ድጋፍ አቅርቦት አፍሪካ ውስጥ፣ ኢቨን ፓለስታይን ውስጥ በተለያዩ ቦታዎች ላይ ክፍተት ይፈጥራል። እንደገና ደግሞ ባይዘው ዩናይትድ ኔሽን እና ከሱ ጋር ተያያዥ ተቋማት ሌሎችም ተቋማት ዓለምን ገበርን ማድረጊያ ተቋማት ናቸው። ምን ማለት ነው? ዓለም አጠቃላይ ራሱን የቻለ አንድ መንግስት የለውም። ስለዚህ ሀገራት በትብብር ነው ዓለምን ሼፕ ለማድረግ ነው የሞክሩት። የዓለም ትልቋ ሀገር ከዚህ የአስተዳደራዊ እንቅስቃሴ እና ኃላፊነት ራሷን ስታገል የሆነ ክፍተት ይፈጠራል። የሆነ ኃላፊነት የሚሰማው ትልቅ ሀገር በሜዲያው ላይ መኖር አለበት። አሁን አሜሪካ ራሷን ገለል እያደረገች ያለበት ሁኔታ ክፍተት መፍጠሩ አይቀርም። ይህን ክፍተት ማን ይሞላዋል? አይ ዶንት ቲንክ አቅም ያለው በአለም ዙሪያ የአሜሪካንን ቦታ ሊተካ የሚችል አሁን የለም። በረዥም ጊዜ ሊኖር እንደሚችል መገመት ይቻላል፣ ግን አሁን የለም እና አለም ላይ የተወሰነ ለውጥ መምጣቱ አይቀርም። በገቨርናንስ ስትራክቸሩ ላይ፣ በተለያዩ የዓለም አቀፍ ተቋማት አደረጃጀት ላይ ለውጥ ሊመጣ እንደሚችል ይጠበቃል። ሌላው ሶሻል ክራይሲስ በተለያዩ ቦታዎች ሊመጣ ይችላል። በሌላ ሳይት ደግሞ ምናልባት ሀገራት ራሳቸውን በራሳቸው ለመቻል ለመንቀሳቀስ እድልም ሊፈጥር ይችላል ብለን ልናየውን ይችላል። ምናልባት ከዚህ አንጻር ዓለም አቀፋዊ ስርዓቱ ላይ የሚለወጥ ምን አዲስ ነገር ይኖራል? ምንስ አዲስ አይነት ዓለም አቀፋዊ ስርዓት ይፈጠራል ተብሎ ይታሰባል? በዚህ አይነት መንገድ ከተሄደ ያው እንግዲህ የአለም ስኮላሮች የሚነሳው አለም አሁን ወደ መልታይፖላር ፖላር የመቀየር ማለት ከአንድ ዋልታ ወደ ብዙ ዋልታ የመቀየር አዝማሚያ እያሳየች ነው የሚል ምልከታ አለ። ነገር ግን ከዛ ይልቅ ወደ ሁለት ዋልታ የመሄድ እድሏ እየሰፋ ነው። ምክንያቱም ከአሜሪካ ቀጥላ ቻይና ግዙፍ ኢኮኖሚ ገብታለች። ሁለቱ አሁን በጣም በከፍተኛ ደረጃ የተቀራረበ የኢኮኖሚ አቅም እየደረሱ ነው ያሉት። አሁን አሜሪካ ደጋግማ እያነሳችው ያለችው ምንድን ነው? ቻይና አሁን ባላት አቅም ራሷን እንደ ታዳጊ ሀገር ነው የምታየው እና የሚገባትን ያህል ኃላፊነት እየወሰደች አይደለም። እኛ ሸክሙን እንሸከማለን፣ ነገር ግን ከነዚህ ተቋማት የሚገኘውን ጥቅም ግን ሌላ ሁሉም ሀገር እኩል ይጋራል። ስለዚህ ሁሉም ሸክሙን ይጋራ የሚል ነገር ነው እየተላለፈ ያለው። ዋናው ነገር ያው ዓለም ስርዓቱ ላይ እየመጣ ያለው ለውጥ ምንድነው? ፉክክሮች እየሰፉ ነው እንደ ቻይና አይነት ሀገር መድረኩ በስፋት እየመጣች ነው። በረዥም ጊዜ ካየ ነው ደግሞ ሌሎችም እንደዚሁ ሀገራት የመሆንና ዓለም ወደ ባለ ሁለቱ ዋልታ ወይም ወደ ባለ ብዙ ዋልታ የመቀየር እድሎ እየሰፋ እንደሆነ ማየት ይቻላል። ከአፍሪካ ጋር በተያያዘ እንደው የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ኢትዮጵያም በዚህ ውስጥ አብራ ስለመጠቃለል ምን ሊመስል ይችላል የሚለውን የእርስ ምልከታ ሀሳብ እናንሳና በዚህ እናጠቃል። እንግዲህ እስካሁን ድረስ አፍሪካን በተመለከተ የፕሬዚዳንቱ ፖሊሲ ምን ሊሆን ይችላል ብሎ ለመገመት አስቸጋሪ ነው። ምክንያቱም ይፋ የሆነ አፍሪካን የተመለከተ ስቴትመንት ወይም መግለጫ ሲሰጥ አልሰማንም። ግን የሌሎች ስትራቴጂክ ፎከሳቸው አሻራ እዚህ ጋ መምጣቱ አይቀርም። አሁን ለምሳሌ እስራኤልን በተመለከተ በሚይዙት አቋም ከእስራኤል ተቃራኒ የሚቆሙ የአፍሪካ ሀገራት ላይ ኔጋቲቭ የሆነ ተጽዕኖ ሊመጣ እንደሚችል ቀድሞም ሲታሰብ ነበር። አሁን ለምሳሌ ደቡብ አፍሪካ እስራኤልን እስከ መክሰስ ደርሳ ነበረ። አሁን ደቡብ አፍሪካና አሜሪካ ውዝግብ ውስጥ እና እስከ ማዕቀብ እርዳታን እስከ ማቆም ደረጃ እንደተደረሰ ምልክት እያየን ነው። ቀጣይ ደግሞ ከብሪክስ ጋር በተያያዘም ለምትወስደው አቋም አፍሪካ አፍሪካ ላይ የሆነ የሚንጸባረቅ ነገር ሊኖር ይችላል። በተመሳሳይ መልኩ እስራኤል ጋር እስራኤል አባይ ጋር በተያያዘ ከውሃው ጋር የተያያዘ ነገር ሊመጣ ይችላል። ቀይ ባህርን በተመለከተ እንዲሁም የእስራኤልን ሴኪሪቲ ለማረጋገጥ ሲባል ከሶማሊላንድ ጋር የተያያዙ ነገሮች ሊመጡ ይችላሉ። ከዛ በተረፈ አሁን የዩኤስኤድ ድጋፍ ማቆም በጣም በርካታ አፍሪካ ሀገራትን የሚጎዳ ነው። ምክንያቱም ከኤች አይ ቪ ጋር በተያያዘ፣ ከልማት ድጋፍ ጋር በተያያዘ ዩኤስኤድ ብዙ የሚሰራ እንደዚህ ተዛማጅ የሆኑ ትንታኔ ሰርተ ካልሆነ በቀጥታ የአፍሪካ ፖሊሲያቸው ይሄ ነው የምትለው ነገር ልታገኛ አትችልም። ግን የሆኑ ለውጦች ይኖራሉ ብለን እንጠብቃት ዶክተር ዳርስ ከዳር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን ስም አመሰግኖታለሁ። መልካም ሽት ብሎት። እሺ እኔም አመሰግናለሁ። አድማጮች የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲን አስመልክቶ ባለሙያዎችን በማናገር የተጠናቀረውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦ አማሪክ የፌስቡክ ሃሽታግ ቪኦ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን። አስተያየቶቻችሁን አጋሩን። ተከታዩ መሰናዳችን ደግሞ ኢትዮጵያ ከአሜሪካው አጎዋ እና ከቻይናው ነፃ ታሪፍ ተጠቃሚናት ወይ ሲል ይጠይቃል። ኢትዮጵያ ወደ ውጭ ከምትልካቸው በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጥ ነፃ እድል ወይም አጎዋ ተጠቃሚነትን ስትከለክል የኢትዮጵያ የውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጥ ወይም የዜሮ ታሪፍ ተጠቃሚነትን ፈቅዳለች። በዚህ ስርዓት የኢትዮጵያ የውጭ ንግድ ተጠቃሚ ነው። በዚህ ጉዳይ ላይ የአሜሪካ ድምፅ በውጭ ንግድ ላይ የተሰማሩትን የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲን እና ከዊሊያም ፓተርሰን ኒውጀርሲ ዩኒቨርሲቲ መምህር እና ቻይና ኢትዮጵያ ዘሎንግተርን ፕሮስፔክቲቭ የሚል መጽሐፍ እንደ አውሮፓያን አቆጣጠር በ2020 አሳተሙት ፕሮፌሰር አሮን ተስፋይን አነጋግሯል። ፕሮፌሰር አሮን ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ እሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም ሀገር ብትልክ አትራፊ አትሆንም ይላሉ። በዚህ የሚስማሙት አቶ ኤዳኦም ብዙ ስራ መስራት እንደሚጠበቅ ይመክራሉ። ይህን ዘገባ ያዘጋጀው የመስታወት ባልደረባችን ደረጀ ደስታ ነው፣ እንደሚከተለው ይቀርባል። ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ ሀገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው። ሀገራት እንግዲህ ምንድን ነው በተለይ ትልልቅ ሀገራት ገዥ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ አገራት ሊስት ደ ሁለት ካንትሪስ ከሚባሉ አገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆኖ በዛ አገር ገበያ ውስጥ መግባት እንዲችል ሀገራት የሚሰጡት ነው። ከዚህ በፊት ህንድም ይሄንኑ የሊስት ደቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ሰው ቻይናን በተለይ ሶስት የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምርቶች በተለይ እንደ ጥራጥሬ አይነት ቦሎቄ ምርቶች፣ ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪፍ ከሚጣልባቸው ሀገሮች ታሪፍ ወደሌላቸው ሀገሮች ምርቱ በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ። እና በዛ አይነት መሰረት ነው ኢትዮጵያ ተጠቃሚ ምቶ ነው። የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው በተለይ ውጭ የምትልኩት ኢትዮጵያ እና በቻይና መካከል ያለው የንግድ ሚዛን እኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ? አሁን ለውጥ እያመጣ ነው ወይ? ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ? እስካሁን ያለው ሁኔታ ምን ይመስላል? እንግዲህ ምንድን ነው ይሄ ለእኛ ብቻ የተከፈተ በር አይደለም። ውድድር ነው። የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ፣ ተመሳሳይ የግብርና ምርቶችን ኢቨን ዛ አካባቢ ያሉ አምራች ሀገሮች ማይናማ አውስትራሊያ፣ ሲንጋፖር፣ ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ ሀገሮች የተከፈተ ነው። ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ። ምንድን ነው ኢትዮጵያ ማድረግ ያለባት? እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድም ምርቶቻችንን በፍጥነት መጫን በተፈለገው ጊዜ እና ኮንትራት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት፣ ወደ ውጭ የምንልካቸው ምርቶችም ሰዎቹ ቫራይቲያቸውን እያበዛን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል። ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቅብናል ማለት ነው። የቤት ስራ አለው። በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳኦ ይናገራሉ። ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ ሆነ በዓመት ወደ አንድ ነጥብ ሁለት ሚሊዮን ቶን ከዓለም ላይ ይገዛሉ። ኢትዮጵያ ለረዥም ጊዜ ሰሊጥ አምራች ሀገር ነች። ለዓለም ገበያ ታቀርባለች አቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው። እና ያው ቻይና በመግዛት ትታወቃለች ብዙ ሕዝብ ስላለው። እንግዲህ የኤስያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ የሚገጥማችሁ መሰናክሎች ምንድን ናቸው? ሀገራት ባይዘወይ ደረጃ የዚህ ዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አግዋ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉም ምርት አይደለም በአግዋ ውስጥ የሚካተቱት። ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ፣ እንደዚህ የመሳሰሉ ነገሮች ናቸው። ሀገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያየ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካን ሀገር ይሄዳል። የእኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል፣ ወደ ቱርክ ይሄዳል። ጥራጥሬ አይተ በብዛት ወደ የመን፣ ወደ ዩሮፒያን ማርኬት፣ ወደ ፓኪስታን፣ ኢንዲያ እንደ ሀገሩ የምርቶቹ ፍላጎትም ይለያያል። እሱ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ሥራዎች መሰራት መቻል አለባቸው። እና ሁሉም ገበያ ላይ ብናሰፋ የገበያ መዳረሻችን ብናሰፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎች እና ባዕድ ነገሮች ንጹሕ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ኢንፍራስትራክቸር ዲቨሎፕመንታችን በተለየ ሎጂስቲክስ፣ የወደብ አገልግሎት ማዕት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢኮዝ ኤክስፖርት ምንም የህልውና ጉዳይ ነው። ኢትዮጵያ እንደ አውሮፓ አቆጣጠር ጥር 1 2022 ጀምሮ ከአገዋ ተጠቃሚነት ታግዳለች። በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም። የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ግ ያልተካተተችው ኢትዮጵያ ካለፈው ዓመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች። ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገል ይገልጻሉ። የታሪፉ መነሳት ያው ቻይና ዘንድሮ በእዳ በኩል እየተወቀሰች ስለሆነ አንዳንድ የዓለም ሚዲያ እንደሚጠቦት እሱን ለማከም ነገር ያደረገችው ይመስለኛል። ግን ትሬድ ነው ሁልጊዜ አይዞን ቫሊዩ የሚኖረው እ ኢንተርናሽናል ማርኬት ፕሮሴስ የሆኑ ሮ ማቴሪያል ገራው ግን በናና ኤክስፖርት አርጌ ናልም ኢንከም የምታገኝ ነገር አይደለም። የቻይናው ነጻ ታሪፍም ሆነ የአሜሪካው አገዋ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ። በጠቅላላው የታሪፍ ጉዳይ ምንድን ነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዲሰርስ ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአጎዋ በኩል ለምሳሌ ወይም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው ይነ ምክንያቱም አዲዶን ቫሊው ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ፣ ግን ቆፍርህ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮች አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄ ናህል አይደለም። ገቢው ያለው ምንድን ነው? ፕሮሴስ ኮፊ ቢገባ አዲድ ኦን ቫሊዩ ይኖረዋል። ፕሮሴስ ሌላ አግሪካልቸራል ፕሮዳክት ቢገባ አዲድ ኦን ቫሊዩ ይኖረዋል። ይህንን ግን አገዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስ አግሪካልቸራል ፕሮዳክት ከሆነ የታሪፉ ምን በጣም ጠቃሚ ነው። በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንለስ የአግሪካልቸራል ፕሮዳክት ቻይና ማያድግ ከሆነ ይህን ያህል በሚጠቅም ነገር የለውም። ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ። አንተ እኮ ቡና አሁን ዋሽንግተን ዲሲ እኮ በየቦታ ስትሄድ እኮ ፕሮሴስ ቡና ኮ ነው በየሱቁ ያለው የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው እና የአፍሪካ ሀገሮች እሱን ማድረግ አለባቸው። ኢትዮጵያም እሱን ማድረግ አለባት። ለገበያ የምታቀርበው ከሆነ ሮ መቴሪያሉ ግን ያው ቫሊዩ ይኖረዋል በዲ ን ሃ አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሰፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበቻ። ባጭሩ ምንድን ነው የአፍሪካ ሀገሮች ሮ መቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮዳክትም ሆነ ይሄን ያህል ዶላር፣ ዩሮ ሪም የቻይና ከረንሲ ያገኙ አይችልም። እሱ ላይ ነው ትርፋማ የሚሆነው። አቶ ኤዳው በፕሮፌሰር አሮን አስተያየት ይስማማሉ። ልክ ነው፣ በትክክል እንደዛ ነው። አሁን ለረጅም አመታት እንግዲህ ምርቶችን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው። ሰሊጥም ጥሬ ነው የሚላከው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ፣ እንደ ሊባኖስ ያሉ፣ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭመራና የቴክኖሎጂ ሽፍት በማድረግ እሴት እየጨመሩ ነው፣ ለአለም ገበያ በውድ ዋጋ የሚሸጡት ሙከራዎች አሉ። እዚህ ሀገር መንግስት ኢንቴግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ ጎጀ ውስጥ ቡሬ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክ ነው። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የኛም ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙም አያበረታቱም። ጥሬውን እንደንልክላቸውን ሁልጊዜ የሚፈልጉት ግን ያንን ጥተን አልፈን መንግስትን በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስዩዣል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግ እና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስት አድርገን ወደ እሴት መጨመሩ ካልገባም በስተቀረ ብዙ ለውጥ ይመጣል ብዬ አላስብም ኢትዮጵያ የተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ ዓመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለት ነው። ምን ያህል ለውጥ እያሳየ ነው? አሁን እውነቱን ለመናገር ይሄ ነው አንዱ ትልቁ የአገራችንን ፍላጎት ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ አገሮች የሚፈለጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ፣ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ አይተህ ከሆነ ኦቨር ዘላስት ውስጥ ቻይና ላይ ያለን የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ የመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነበራዊ ሁኔታዎች ምርት በመሳማነት ያለ መጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉ እና ኢንቴንሲፋይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼይን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የሚመሳሰሉ ነገሮች አሉ እና ዞሮ ዞሮ የጋራ የሆነ ዩኖ በጣም መልቲ ሴክቶራል የሆነ የፖሊሲም ይሁን የኢንቨስትመንት እቅድ ያስፈልገናል። በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከች ቻቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረ ገጹ ላይ አስፍረዋል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮቻችን እየተከታተላችሁ ያላላችሁት በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት ዝግጅታችን ነው። አሁንም ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። ትክክል። የአሜሪካ ድምፅ የራዲዮ በቴሌቪዥን ስርጭታችን ዘወትር ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ጀምሮ በ22፣ በ25 ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍ ነው። በተጨማሪም ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። በሌሎች የማህበራዊ ትስስር መድረኮች ላይም ታገኙናላችሁ። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኮንሲ 11.605 ጊጋሄርስ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ከሰኞ እስከ ዓርብ የሚኖረው ዝግጅታችን ደግሞ በፌስቡክ አትቪ አማሪክ ላይም በቀጥታ ይተላለፋል። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ቀጣይ መሰናዱ ደግሞ ትውልደ ኢትዮጵያዊት የሙዚቃ ባለሙያ ጋር ቆይታ የምናደርግበት ነው። አስማማው የምሽቱ ልዩ እንግዳችን ወይና በሚለው ስማ የምትታወቀው ወይነ አብ ምዕራፍ ወንደሰናት ወይና የአር ኤንድ ቢ እንዲሁም የሶል ሙዚቃ አቀንቃኝና የሙዚቃ ደራሲ ናት። የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን የንግግር አርቃቂ የነበረችው ትውልደ ኢትዮጵያዊት ወይና ሶስት የሙዚቃ አልበሞችን ለአድማጮቹ አድርሳለች። አሁን ደግሞ አራተኛ ስራዋን ለመልቀቅ በዝግጅት ላይ ናት። አው ስመኝሽ፣ አንቺ እንዳልሽው አዲስ አበባ ተወልዳ በዋሽንግተን ዲሲ ድገቷን ያደረገችው ድምፃዊትና የዜማ ደራሲ የሆነችው ወይና በዘጠናዎቹ ለቀድሞ ፕሬዚዳንት ቢል ክሊንተን አስተዳደር የንግግር ጸሐፊ አድቃቂነት ስራዋ በኋላ ወደ ነፍስ ጥሬዋ ተመልሳ የመጀመሪያ አልበሟን እንደ አውሮፓያን አቆጣጠር 2004 ላይ ለአድማጮች ማድረስ ችላለች። ከዛ ጊዜ ጀምሮ ከታዋቂው የኢትዮጵያ ሙዚቃ አቀናባሪ አበጋሱ ሺዮታ እስከ ዋሽንግተን ዲሲ የሚገኙ ሂፕሆፕና አርንድቢ ፕሮዲውሰሮች ጋር አብሮ የመስራት እድል አግኝታለች። በአውሮፓያኑ 2009ም በግራሚ ሽልማት እጩ መሆን የቻለች ሲሆን ከእውቁ የሙዚቃ ድምፃዊ ስቲቭ ወንደር የሙዚቃ ባንድ አጃቢ ድምፃዊ በመሆን አብሮ የመስራት እድልንም አግኝታለች። ስመኝሽ፣ እንግዲህ እነዚህ ስራዎቿን በተመለከተ የአሜሪካ ድምፅ ስዩ ጋብዘሽ ቆይታ አድርጋቸዋል። እርሱን እንከታተል። ወይና ወልካም ቱ ቪኦኤ። ወይና እንኳን ወደ አሜሪካ ድምፅ ራዲዮ በሰላም መጣሽ። አመሰግናለሁ እኔም ስለመጣው ደስ ብሎኛል። ብዙ ሰዎች ዋይና በሚለው ስምሽና በሙዚቃሽ ያውቁሻል። ሙሉ ስምሽን ግን ብዙ ሰዎች አያውቁትም። ስለዚህ ከሱን ጀምርና እስኪ ራስሽን አስተዋውቂን። ወይን አብ ምዕራፍ ወንደሰን እባላለሁ። አብዮቱ የተነሳ አካባቢ ስለተወለድኩ ነው አባቴ ምዕራፍ የሚለውን ስም ያወጣልኝ። ወይናአብ ምዕራፍ ወንደሰን። አሁንም ብዙ ሰዎች አሜሪካ ውስጥ ተወልደሽ እንዳደግሽ ነው እና የሚያስቡት። ትክክል ነው? አይ የተወለድኩት አዲስ አበባ ውስጥ ነው፣ ግን ገና የሶስት ዓመት ልጅ እያለሁ ነው እናቴ ወደ ዲሲ ስትመጣ ይዛኝ መጣችው። እንዴት ወደ አሜሪካ መጣሽ? በእርግጥ ከቤተሰቦች ጋር ነው የመጣሹ? ከእናቴ ጋር ነው የመጣ ነው። እህቷ እዚህ ትኖር ነበር። አክስቴ የሽመቤት አማኑኤል ትባላለች። እዚህ መጥተን እነሱ ጋር ቆየንና የራሳችንን ኑሮ መሰረትን። ሌላው ታሪክ ሆነ ማለት ነው። ስለዚህ ዋሽንግተን ዲሲና አካባቢው አደግሽ። ሙዚቃ የጀመርሽውም ገና በህፃንነትሽ የህፃናት የሙዚቃ ትዕይንቶች ላይ በመሳተፍ ነው። ቲያትሮችም ትሰሪ ነበር ትምህርትሽን ስትጨርሽ ግን በእንግሊዝኛ ቋንቋና የኮሚኒኬሽን ሙያ ተመርቀሽ ዋይት ሀውስ ውስጥ ነው የገባሽው። እንዴት ወደዛ ልትሄጅ ቻልሽ? እድል ይመስለኛል። ሜሪላንድ ዩኒቨርሲቲ ውስጥ የመጨረሻ ዓመት ተማሪ ያለው የንግግር ጽሁፍም ማር ነበርና አስተማሪያችን የፕሬዝዳንቱን ንግግር ጸሐፊ እንድናገኝ ወደ ዋይት ሀውስ ወሰደን። የዛን ወቅት አስደንጋጭ አውሮፕላን አደጋ ደርሶ በወቅቱ የገንዘብ ሚኒስትር የነበሩት ሮም ብራውን ህይወታቸው አልፎ ነበር። እናም ዋናው የፕሬዝዳንቱ የንግግር ጸሐፊ የፕሬዚዳንቱን ንግግር እያዘጋጁ ስለነበር ሊያገኙን አልቻሉም። በምትካቸው ቴሪ ኤድመንድ የሚባል የመጀመሪያው ጥቁር አፍሪካ አሜሪካዊ ፕሬዝዳንት ንግግሮችን ጸሐፊ አገኘን። ቴሪ በጣም ደስ የሚል ሰው ነበር። እዛ ለነበር ነው ተማሪዎች ስለ ስራው ሲነግረን ዋው፣ ይሄ ደስ የሚል ስራ ነው። እዚህ መስራት ነው የምፈልገው አልኩኝ። በኋላ ተመራቂ ተማሪዎች በነፃ መስራት የሚችሉበት እድል እንዳለ ሲነግረንም፣ አመለከትኩ፣ ተቀበሉ። በፕሬዚዳንቱ የምርጫ ዘመቻ ላይ ና ዋይት ሀውስ ተለማማጅ ሆኜ ከሰራው በኋላ ተቀጠርኩኝ። ከዛ ለሶስት አመት ያክል በዋይት ሀውስ ሰራው። የቢል ክሊንተን አስተዳደር ነበር በወቅቱ። አዎ። ስራው እንዴት ነበር? ቶጁ ነበር። አሁን ይናፍቅሻል? No, but. I'm curious <laughs> <laughs> but... <laughs> what happened. Lemon minta federa. ማለት ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ፣ ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች፣ ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር። አዲስ አበባ እያለን ራሱ ቴሌቪዥን ላይ የሆነ ዘፈን ሲመጣ ነጠላ አንስቼ እስክስታ እል እንደነበር ይነግሩኛል። ስለዚህ ከልጅነቴ አንስቶ ጥበብ ውስጥ አለው። የቀረው የእናቴን ይሁንታ ማግኘት ነበር። እኛን እዚህ ለማድረስ ብዙ ዋጋ ከፍላለች። እና ጠበቃ እንድንሆንላት የተለመደው አይነት ስኬት እንዲኖረኝ ትፈልግ ነበር፣ ግን ደግሞ ልቤ ውስጥ ጥበብ እንዳለ ታውቃለች። ስለዚህ ለሶስት ዓመታት ካየችኝ በኋላ ተቀበለችኝ እና በቃ እንደፈለግሹኝ አለችኝ። ከዋይት ሐውስ በኋላ ደግሞ እዚህ ዩናይትድ ስቴትስ ካለው ከኢትዮጵያ የንግድ ተቋማት ጋር እንዲሁም ትውልድ ኢትዮጵያዊ ማህበረሰብን በሚመለከቱ ፖሊሲዎች ዙሪያም ትሰሪ ነበር። ታዲያ እንዴት ነው ፊትሽን ወደ ዘፈኑ መመለስና ከልጅነትሽ ጀምሮ ተወጆ የነበረውን ሙዚቃ መቀጠል የቻልሽው? ቀላል ነበር? ቀላል አልነበረም። ያስፈራ ነበር። አስታውሳለሁ አንዴ የራት ግብዣ ላይ ተገኝቼ የሆነ ሰው ምንድን ነው የምትሰሪ ብሎ ስጠይቀኝ ዘፋኝ ነኝ አልኩትና ያንን ማለቴ ለራሴ ራሱ እውነት አልመስል አለኝ። ግን ደግሞ የሁል ጊዜ ህልሜ ነበር። አንድ ነገር ሌት ተቀን ብትሰሪ ምን ያክል አስደሳች ቢሆን ወይም ደግሞ ሰዎች ልዩ ነገር አድርገው ቢመለከቱትም የራስሽ ፍላጎት ከሌለበት በቀር ህይወት ያለሽ መስሎ የማሰማሽ ደረጃ ላይ ትደርሻለሽ እርካታ ወይም ሙሉ የመሆን ስሜት አይኖርሽም። እውነት ለመናገር ደግሞ እናቴ የከፈለችው መስዋዕትነት ስመለከትም እሷ ያንን የሆነችው ተራ ህይወት እንድኖር ብቻ ነው ብዬ አላመንኩም። ይሄ እድል የተሰጠኝ የመጨረሻውን ምርጥ ህይወት እንድኖርና ስሜቴን እንድከተል ነው ብዬ ነው የተሰማኝ። እኔም ተሳክቶልሻል ብዬ አስባለሁ። ምክንያቱም እንደ አውሮፓውያን አቆጣጠር በ2004 የመጀመሪያውን አልበምሽን አሳተምሽ። በወቅቱ ስሜቱ እንዴት ነበር? የመጀመሪያው ስራዬ በሶል ሙዚቃው ማህበረሰብ ዘንድ ወዲያውኑ ነው ተቀባይነት ያገኘው። የእኔ የሆነው ኢትዮጵያዊ ማህበረሰብ ትልቅ ድጋፍ ነው ያደረገልኝ። ብዙ መድረኮች ላይ ሰራው፣ የራሴን አድናቂዎችን ማፍራት ቻልኩኝ። ከብዙ ትልልቅ ሰዎች ጋራም ሰራው እና ከጅምሩም በጣም እድለኛ ነበርኩ ማለት እችላለሁ። ብዙ ሰዎች አበረታተውኛል፣ ደግፈውኛል። ይሄ ደግሞ ለእኔ በጣም ያስፈልገኝ ነበር፣ ምክንያቱም በህይወት ጉዞ ላይ ማረጋገጫ ካላገኘሽ ተስፋ ልትቆርጭ ትችላለሽ። ያንን ደግሞ አንቺም በስራሽ ያረጋገጥሽ ይመስለኛል። እስካሁን ሶስት አልበሞችን አሳትመሻል፤ ሁሉም በእንግሊዝኛ ናቸው። አማርኛ ትሞክሪም እንዴ? በቅርቡ የብዙነሽን አንድ ዘፈን ተጫወቻለሁ። በትክክል መስራቴን ግን እርግጠኛ አይደለሁም። ብዙነሽ በቀለን እንደምትወጃ ታውቃለሁ። ለእሱ ያለሽን ፍቅር ደግሞ ተመልሼ እመጣበታለሁ። ከዛ በፊት ግን ከአልበሞችሽ ከአንዱ እስኪ የምትወጁን ሙዚቃ ተጫዎችልን። Okay, well, one, one of my favorites is actually about Ethiopia. It's called Slums of Paradise. That's what they say it's like in the slums of paradise. That's what they say it's like in the slums of paradise. በጣም ደስ ይላል። እስኪ ስለ ዘፈኖችሽም ንገሪን። በሙዚቃዎችሽ መልእክቶች ለማስተላለፍ ትሞክርያለሽ? በምን አይነት ጉዳዮች ላይ ነው በብዛት የምትዘፍኙ? የሙዚቃ ዋና ግቡ ለአድማጮች የተለያየ አይነት ልምድና ትምህርት እንዲወስዱ የሚያስችላቸውን የሆነ ታሪክ መንገድ ይመስለኛል። በቀደመው ስራዬ ታሪኮችን የመጻፍ ልምድ አለኝ። ስለዚህ ያንን ወደ ሙዚቃ ማምጣት እጅግ ደስ የሚል ነገር ነው። ሰዎችም በሆነ መንገድ ትነኪያለሽ እና እናም ዓለምን እንዲያዩ ትረጃቸዋለሽ። በዛ ላይ ማህበራዊ ጉዳዮች ላይ መስራት የምፈልገው ነገር ነው። እዚህ ሀገር ስላለ የፖሊሶች ጭካኔ፣ የቤት ውስጥ ጥቃቶች እንዲሁም ደግሞ ኢትዮጵያ ውስጥ ስላሉ ጦርነቶች ጽፍ ያለው የኪነ ጥበብ ባለሙያ የዚህ አይነት ኃላፊነት አለበት ብዬ አስባለሁ። በአንድ ወቅት ታዋቂዋ ኒና ሲሞን ዋና ግባችን ባለንበት ወቅት እየሆነ ያለውን ነገር ማንጸባረቅ ነው ብላ ነበር። እኔም የኪነ ጥበብ ዋና አላማው እሱ ነው ብዬ አስባለሁ። እስኪ ደግሞ ወደ ብዙነሽ ፍቅርሽ ልመልስሽ። ብዙነሽ በቀለን እንዴት ልትውጃ ትቻልሽ? እሷን መውደድ የጀመርኩት አዲስ አበባ ሲሄድ ሁሌም የትም ቦታ አብሮኝ የሚሆን እና ሙዚቃ የሚወድ የአክስቴ ልጅ አለ። እናም የሚሰበሰባቸው ሙዚቃዎች አሉ። በጣም ምርጥ ሙዚቃዎችን ነው ሁሌም የሚከፍተው እና ይሄ ማነው ነው ምንድን ነው እያልኩ ጠይቀዋለሁ። አንድ ቀን ውዝነሽን ከፍተው በተቀመጥኩበት ደርቄ ቀረው። ልጠግባት አልቻልኩም። እና ሙዚቃዎቿ ሁሉ ያለማቋረጥ ሰማኋቸው። ለመጀመሪያ ጊዜ ሙዚቃ በአንዴ እንደዛ ሲዋሃደኝ ደግሞ ድምጿ ብቻ አይደለም ግን የምትጫወተው የኢትዮጵያ ጃዝ፣ አጠቃላይ ድምጿ ዙሪያ የሚሰማው ነገር ለእኔ ተአምር ነበር። በዛ ላይ ቁንጅናዋን፣ በራስ መተማመኗን፣ እርጋታዋን ሳይ ይቺ ኢትዮጵያዊቷ ዲያና ሮዝ ናት አልኩኝ። የበለጠ ስለሷ ማወቅ ፈለግኩኝ እና ስለሷ ማጥናት ጀመርኩ። የእሷን ሙዚቃ እንደገና ወደ ሕይወት ማምጣት ደግሞ እስከ ዛሬ ለሚደግፈኝ ለማህበረሰብ ልሰጠው የምችለው ስጦታ እንደሚሆንም አሰብኩኝ። ስለዚህ ለእሷ መታሰቢያ የተወሰኑ የሙዚቃ ኮንሰርቶችን አደረጉ። አሁን በመጨረሻ ደግሞ የተወሰኑ ሙዚቃዎቿን ስቱዲዮ ለመቅረጽ ድፍረቱን አገኘው። እስቲ እንግዲህ አንዱን አሰሚና ሁሉም በመገረም በጣም ያምራል። ግን ደግሞ እሷን አስመስለሽ ሳይሆን የዘፈንሹው በራስሽ መንገድ ነው የምትጫወቹ። ይሄ ምናልባት ወጣቱ ትውልድ ብዙ ነሽን እንዳይረሳት አድርጓል ት ያለሽ የሚገርምሽ መጀመሪያ ላይ ልክ እንደ እሷ ለመዝፈን ነበር የምሞክረው። እንደውም በጣም እንደ ሰማት ቀስ አድርጎ የሚጫወት መተግበሪያ ሁሉ ተጠቅሜ ለማስመሰል ሞክሬ ነበር። ነገር ግን ትክክል እንዳልሆነ ተሰማን። ስለዚህ ከሙዚቃዋ ውስጥ እኔ የገባኝን ልውሰድና ልተርጉመው አልኩኝና እንደ ፈጠራ ባለሙያም በእኔ ውስጥ እንዲወጣ አደረግኩት። ያ እራሱን የቻለ አዲስ አይነት አድማጮችን ፈጠረ። ግን ደግሞ ልክ እሷ እንደዘፈነችው ሳይለወጥ መስማት የሚፈልጉም ደግሞ አሉ። እኔ ግን እንደ የፈጠራ ባለሙያ በራሴ መንገድ ሰርችዋለሁ፣ ሰዎችም ይወዱታል ብዬ አምናለሁ። እንዳልሽው ልዩ ነገር መፍጠር ይችለሻል። በጣም ደስ ይላል ወይና። ባለፈው ሳምንት ከተካሄደው ግራሚ አዋርድ ዝግጅትም መመለስሽ ነው። አንቺም እንደ አውሮፓውያን አቆጣጠር በ2009 ለግራሚ ሽልማት እጩ ነበርሽ። እስኪ የዚህ ዓመቱ የሽልማት ስነስርዓት እንዴት ነበር? It was really special because you know with the wildfires and all the devastation that has hit LA በጣም ልዩ ነበር ምክንያቱም ሎስ አንጀለስ ውስጥ በነበረው የሰደድ እሳትና በደረሰው ውድመት ምክንያት ሽልማቱ ስለመካሄዱ እርግጠኛ አልነበርንም፣ ምክንያቱም ብዙ ሰዎች ከቤት ንብረታቸው ተፈናቅለው ነበር። ነገር ግን እንዲያውም ትልቅ የገንዘብ ማሰባሰቢያ አጋጣሚ ነው የሆነው። በእሳቱ ለተጎዱት ከ24 ሚሊዮን ዶላር በላይ ነው የተሰበሰበው። ስሜቱም የተለየ ነበር እንደ ሌላው ጊዜ ሽልማቱ ይዞት ስለሚመጣው ፋሽን ውበት ሳይሆን ሙዚቃ እንዴት ሰዎች እንደሚያሰባስብ፣ ሰዎችን እንዴት ከፍ እንደሚያደርግና አደጋው ቦታ ላይ ሆነው ቀን ከሌሊት ድጋፍ እያደረጉ ላሉ ሰዎችም ክብር የተሰጠበት ነበር እና ይህ ዓመት ከምርጦቹ የሽልማት ስነስርዓቶች አንዱ ነበር ማለትም እችላለሁ። በዛ ላይ ቢዮንሴም ለመጀመሪያ ጊዜ ሽልማት አገኘች። በጣም ነው ለሷ ደስ ያለኝ። ሁሉም ከፀሐይ በታች ያለው ነገር በሙሉ ይገባታል። ጠንካራ ሰራተኛ ነች፣ ችሎታም አላት። የምትገርም አርቲስት በመሆኗም በጣም እንኮራባታለን። ከግራሚ ሽልማት ጀርባ እንዳለሽ ማውቃለሁ። እንደውም አዲስ የሽልማት ዘርፍ እንዲካተትም አድርገሻልና እስኪ ስለ እሱ ንገሪን። ልክ ነው። በኮቪድ ወረርሽኝ ወቅት ሁሉም ሰው በተለያዩ ነገሮች ጉዳት ውስጥ ስለነበረ ማህበረሰባዊ ለውጥን የሚቀሰቅሱ ሙዚቃዎችን በብዛት ሲወጡ እያየን ነበር። ሙዚቃ ምን ያህል ኃይል እንዳለው እና የሰዎችን ልብ እንደሚለውጥም ስለምናውቅ መልእክት አዘል ለሆኑ ሙዚቃዎች እውቅና የሚሰጥ ዘርፍ ሊኖር እንደሚገባ ተሰማን። ልብ መቀየር፣ አስተሳሰብ መቀየር ከቻለን ፖሊሲ መቀየር እንችላለን፣ ሀገርን መቀየር እንችላለን። ስለዚህ ምርጥ የማህበረሰብ ለውጥ ሙዚቃ አቀንቃኝ የሚል ዘርፍ እንዲካተት አደረግን። ሂደቱ አንድ አመት ነበር የፈጀው። ነገር ግን ግራሚ ውስጥ ያሉት አመራሮችም አባላቱም ሁሉም ደጋገፈንና ተጀመረ። እንደ አውሮፓውያን አቆጣጠር በ2023 የመጀመሪያዊ የዘርፉን ሽልማት የሰጡትም ቀዳማዊት እመቤት ጅል ባይደን ነበሩ። እኔና አብሮኝ የሰሩት ሰዎች መካከል እንደ ንግግር ሆኖ የጀመረ ነገር ለሚቀጥሉት አመታት የሚኖር ሽልማት ሆኖ ሳየው እጅግ ትልቅ ኩራት ነው የሚሰማኝ። ወይና ወደ ስቲቭ ወንደር ልውሰድሽ። ደግሞ ከሱ ባንድ ጋር አጃቢ ድምፃዊ ሆነሽ በተለያዩ ቦታዎች ዞረሻል እና እንዴት ነበር ያ ጊዜ? በጣም አስደሳች ነበር። ስቲቭ በዚህ ዓለም ላይ በጣም ጣፋጭ፣ እውነተኛ፣ በጣም ቀልደኛ ሰው ነው። በዛ ላይ በጣም ጎበዝና ትሁት በቃ ሁል ጊዜ የሚያስቅሻል ትልቅ ህጻን በዩ ያዝናናሻል። ከእሱ ጋር በመስራቴ ብዙ ነገር ነው የተማርኩት፣ ከባንዱም ጭምር በጣም ስነስርዓት አላቸው። ለስራቸው ትልቅ ትኩረት የሚሰጡ ናቸው። አንዳንዴ ቀኑን ሙሉ ተጉዘን ሆቴል እንገባና ምግብ ለመመገብ ሲሄድ አንድ ክፍል ውስጥ ሲለማመዱ አያቸዋለሁ። እንግዲህ ይታይሽ አስራ ሁለት ሰዓት ሙሉ ከነዱ በኋላ ኮኑ እና በጣም ብዙ ነገር ተምሬያለሁ። ምን ያክል ጊዜ ነው አብረሹ የሰራሹ ከስቲቭ ባንድ ጋር? ሁለት ዓመት ከግማሽ የሚሆን ጊዜ ሰርቻለሁ። በተለያየ ሀገር ስንዞርም በአንዴ ስድስት ሳምንት ልንቆይ እንችላለን። አሜሪካ ውስጥ የተለያዩ ቦታዎች ከሀገር ውጭም ሄደናል። በነገራችን ላይ ኢትዮጵያን በጣም ይወዳታል። በቅርቡ እንደውም አትላንታ ነበርና ደውሎልኝ አትላንታ ውስጥ ቆንጆ የኢትዮጵያ ምግብ የማገኘው የት ነው ብሎ ጠየቀኝ። እንጀራ እጅግ በጣም ነው የሚወደው። በዓለም ዙሪያ ያሉ የሰብአዊ ጉዳዮችም ስሜቱን ይማርኩታል። የአፍሪካ አቀንቃኝ ነው። ማንም ሰው የማያየው ግድ የማይሰጠው ነገር እሱን ያሳስበዋል። በጣም ደስ ይላል። በነገራችን ላይ አንቺ የሁለት ልጆች እናት ነሽ። የ14 እና የ11 ዓመት ሴት ልጆች አሉሽ። የአልበም ስራና ሙዚቃን ለማሳየት ከሀገር ሀገር መዞር ከእናትነት ጋር እንዴት ነው የምታስኬጁ አይከብድም? ይከብዳል። ነገር ግን እጅግ በጣም የሚደግፈኝ ባልና የምትደግፈኝ እናት አሉኝ። እነሱ ናቸው ክፍተቴን የሚሞሉልኝ። ለምሳሌ አሁን ከባለቤቴ ጋር ግራሚ ስንሄድ እናቴ ናት ልጆቼን የምትንከባከብልኝ። ሙሉ ለሙሉ ቤተሰቤ ላይ ያተኮርኩበትና ሌላውን ነገር ሁሉ ችል ያልኩበት ጊዜም ነበር። ነገር ግን ደግሞ ስኬታማ የመሆኛው መንገድ እሱ አለመሆኑን ወዲያውኑ ነው የተረዳሁት። በተለይ ደግሞ ሴቶች ልጆች ናቸው ያሉኝ እና ሁሉንም ነገር አቻችሎ ስኬታማ መሆን እንደሚቻል እያሳየኋቸው ነው ብዬ አምናለሁ። ምክንያቱም እነሱም እናት መሆን በሕይወታቸው መሆን የሚፈልጉትንም አንድ ላይ ጎን ለጎን ማስኬድ እንዲችሉ ማለት ነው። ወይና፣ ታዲያ አሁን በቀጣይ ምን እንጠብቅ? አዲስ ነገር እየሰራሽ ነው። ከግራሚ በኋላ ስሜቴ ተነቃቅቶ ነው የተመለስኩት። ለረዥም ጊዜ ስሰራቸው የቆዩኋቸውና ወደ መጨረሻ ላይ የተጠጉ ሙዚቃዎችና ስራዎች አሉኝ። ስለዚህ አሁን ላጠናቀቃቸው አስቤያለሁ። ከሁለትና ከሶስት ወር በኋላ አለቃቸዋለሁ ብዬ አስባለሁ። ስለዚህ አራተኛ አልበምሽን እየጠበቅን ነው ማለት ነው ትክክል? We get a glimpse of it. cut Oh I remember, remember, remember what my mother said. And that's what the wise ones say. Let me hear you say what an elder and elder and elder whisper in my head. And here's what she said make our own way yeah that's what the wise ones say because a lion roar never kill no prey that's what the wise ones say and we don't betray or our pride obey no that's what the wise ones say evil have their day so we don't repay that's what the wise ones say every day all day ዋው በጣም ግሩም ነው። አልበሙ ሲወጣ ደግሞ ሙሉ ስራሽን እንሰማለን። በቅርቡ ዲሲ ውስጥም ኮንሰርት አለሽ እና ዓለም አቀፉ የሴቶች ቀን ከሌሎች ጓደኞቼ ጋር በመሆን ኬኔዲ ሴንተር ውስጥ የሙዚቃ ዝግጅት እናቀርባለን። የተወሰኑ ኢትዮጵያኖችም አብረናሉ። ስለዚህ ሁላችሁን መጋብዛችኋለሁ። ወይና ለመጪዎቹ ስራዎችሽ መልካም እድል እመኛለሁ። ዛሬ አሜሪካ ድምፅ ራዲዮ ስቱዲዮችን ተገኝተሽ ደግሞ ስለ ራስሽና ስለ ስራሽ ስላጫወትሽን በጣም አመሰግናለሁ። እኔም ስለጋበዛችሁ ወይም በጣም አመሰግናለሁ። እንግዳችንን ወይና ወይም ወይና አብ ምዕራፍ ወንዶን እጅግ አድርገን እናመሰግናለን። አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ስንዳሰስበት የነበረው የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ተላለፍ የቆየው የእሑድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማየ ነው እና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና ደሩ።